በኦሮሚያ ክልል ከሁለት ሚሊዮን በላይ የምግብ ተረጂዎች መኖራቸውን የክልሉ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በኦሮሚያ ክልል አሁን ከሁለት ሚሊዮን በላይ የምግብ ተረጂዎች መኖራቸውን የክልሉ መንግስት አስታውቋል። አቶ ገረሙ ኦሊቃ የኦሮሚያ የአደጋ ስጋት ስራ አመራር ምክትል ኮሚሽነር በክልሉ ካሉ ከ21 ዞኖች ከሁለቱ ውጭ የተቀሩት ዞኖች የምግብ ተረጂዎች እንዳሉ ለአሜሪካ ድምጽ ገልጸዋል። በተመሳሳይ ዜና የበልግ ዝናብ በመዘግየቱ እና የጸጥታ ችግር ባስከተለው መስተጓጎል በጉጂ ዞን ወደ ሶስት መቶ ሺህ የሚሆኑ ነዋሪዎች እንዲሁ ለምግብ እጥረት መጋለጣቸውን የዞኑ የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ጽህፈት ቤት ገልጿል። ገልሞ ዳዊት ዝርዝራለሁ የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ገረሙ ወሊቃ በክልሉ 19 ዞኖች ከሁለት ሚሊዮን በላይ ህዝብ የምግብ እርዳታ እየቀረበላቸው መሆኑን ገልጸዋል። እንደ አቶ ገረሙ ከሆነ ከሌሎ አባቦራ ና ምዕራብ ወለጋ ዞኖች ውጪ በ19ኙም የክልሉ ዞኖች የምግብ ተረጂዎች በተለያየ አሀዝ አሉ ማንስ ነምቶርች ረኮን አዳዳ ጉያጉያት ማ ሰናቆፋ በተፈጥሮና ሰው ሰራሽ ምክንያት ሰዎችን ለተረጂነት የሚያጋልጡ የተለያዩ ክስተቶች ይፈጠራሉ። ስለዚህም በየወሩ የአሃዝ መሰብሰብ ስራ ሰርተን ለፌዴራል መስሪያ ቤት ገቢ እናደርጋለን። አሁን እንግዲህ በአጠቃላይ ላለፉት ስድስት ወራት ሲረዱ የነበሩ ከሁለት ሚሊየን በላይ ሰዎች አሉ። አሁንም አዲስ የተረጂዎችን አሃዝ የመለየቱን ስራ እየሰራን ነን። ከመስከረም ቀጥሎ ይፋ ይደረጋል። ለአሁኑ ግን ሁለት ሚሊዮን በላይ ሰዎች ናቸው የምግብ እርዳታ እያገኙ ያሉት። አቶ ገረሙ ለምግብ ተረጅነት የተጋለጡት ሰዎች በበልግ ዝናብ መዛባት የመጣ መሆኑን ገልጸው የጸጥታ ችግርና ሰዎች ለተስማሚ ቦታ ፍለጋ ከመኖሪያ አካባቢያቸው ከነ ቤተሰቦቻቸው መኮብለል ሌላ ምክንያቶች ናቸው ብለዋል። በክልሉ በተለያዩ ዞኖች ለሚገኙ ሰዎችም የኦሮሚያ የአደጋ ስጋት ስራ አመራር ኮሚሽን የምግብ እርዳታ እያቀረበ ነውም ብለዋል። ጋዋንት ጉዳን የእርዳታ አቅርቦቱን በአገር አቅም ላይ ተመርኩዘን ብንሰራም የምናስቀድመው ሕይወትን ማትረፍ ላይ ነው። የምግብ እህል እርዳታ የፌዴራል መንግስት እያቀረበ ነው። ነገሩ ከዚህ በላይ የሚበረታ ከሆነ የእርዳታ አቅርቦቱ የእርዳታ አቅራቢ ድርጅቶችና ግለሰቦች እንዲለግሱ በማድረግ እየሰራን ነን። በተጨማሪም የኦሮሚያ ክልል የአደጋ ጊዜ ተጠባባቂ ፈንድ በመመደብ ከዚያ ገዝተን ለተረጂዎች እያቀረብን ነን። ለምግብ እህል እጥረት ከተጋለጡ ዞኖች አንዱ የጉጂ ዞን ነው። የዞኑ የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ቢሮ በዞኑ የበልግ ዝናብ በመጥፋቱ እና በአካባቢው በተፈጠረው የጸጥታ ችግር ወደ 300 ሺህ የሚገመቱ ነዋሪዎች ለምግብ እጥረት ተዳርገዋል ብለዋል። አቶ ተስፋይ ገመቹ የጉጂ ዞን የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ቢሮ ኃላፊ ናቸው። ጎድኒኬና አንቂነ ሆንጌ ቆፋ ዞናችን የዝናብ እጥረት ብቻ ሳይሆን የጸጥታ ችግርም ይስተዋልበታል። በዚህ ምክንያት በዞናችን በመንግስት የሚረዱ ሰዎች መጀመሪያ ከአርባ አንድ ሺህ በላይ የሚሆኑ ከሶማሌ ክልል ተፈናቅለው የመጡ አሉ። ሌላ በዝናብ እጥረትና በሌሎች ምክንያቶች ለምግብ እጥረት የተጋለጡ ከ መቶ ሺህ በላይ አባወራዎች አሉ። ሶስተኛ፣ በጸጥታ ችግር የምግብ እርዳታ የሚያስፈልጋቸው ከመቶ ሺህ ሁለት መቶ በላይ ሰዎችም ድጋፍ እያገኙ ነው። መንግስት ለእነዚህ ሁሉ የእህል እርዳታ እየሰጠ ነው። አቶ ተስፋይ አሁን በጉጂ ዞን ወይና ደጋ እና ቆላማ አካባቢዎች ከመስከረም ጀምሮ ዝናብ ስለሚኖር መንግስት ለተጉጂዎች ቶሎ የሚደርሱ የስብል ዝርያዎችን እንዲያቀርብ እየሰራንን ብለዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ